በአማራ ክልል የሚገኙ ከምርጫ ጋር በተያያዘ የሚሰሩ ሲቪክ ማህበራት በበጀት እጥረት ሳቢያ ማከናወን የሚችሉትን ተግባር እውን ማድረግ እንዳልቻሉ ገለጡ። በምርጫ ቦርድ መስፈርት አሟልተው መመረጣቸውን የገለጹት ማህበራቱ ከምርጫው በፊት ስለ ምርጫ ግንዛቤ ማስጨበጫ፣ በምርጫ ዕለት ደግሞ ታዛቢ ሆኖ ለመስራት እየተንቀሳቀሱ እንደነበርም አመልክተዋል። አሁን ግን ስራቸውን ማቆማቸውን የገለጡት፣ ለዝርዝሩ አስቴር ምስጋናው አቶ ታዘበው ሞላ የባህር ዳር ከተማ ነዋሪ ናቸው። ዘንድሮ ለሚካሄደው ሀገራዊ ምርጫ በቂ ግንዛቤ እንደሌላቸው ነው የሚናገሩት። ምርጫ እንግዲህ ከዘጠና ሰባት ጀምሮ ስንመርጥ ቆይተናል። ያለው እንግዲህ ብዙ ግንዛቤ ባይኖረንም ብቻ መርጠናል። ስሜ ዝግጁ ሞላ ባላለሁ። እስኪ ስለምርጫ የምታውቂያቸውን አንዳንድ ነገሮችን እስኪ ንገረኝ። አቢ የሚሉት አለ፣ እሱን ደግሞ ወይም እሱ ደግሞ ይመረጣል። ያኛው እንዲመረጥ ብ ብዬ አስባለሁ። ለምሳሌ አንቺ አሁን የመምረጥ መብት እንዳለች ታውቂያለች? መብቱ ይኖረኛል፣ ግን ብዙም አላውቀውም። ምርጫ አላውቅም እና እንግዲህ ወዲያ እንዴት እንደሚመረጥ አውቃለሁ ለምን መምረጥ እንዳለብሽ፣ ማንም መምረጥ እንዳለብሽ፣ እንዴት መምረጥ እንዳለብሽ ከእንግዲህ ወዲያ እንደሆነ እስካሁን አላወቅኩኝ። እሺ፣ ምርጫው መቼ እንደሚካሄድ ታውቂያለሽ? አላወቅም። በርካታ መራጮች ስለ መምረጥና መመረጥ መብት በቂ እውቀት እንደሌላቸው በዘርፉ የተሰማሩ ሲቪክ ማህበራት ይገልጻሉ። አቶ ንጋቱ ደስቴ የሰርብ ኢትዮጵያ የልማት ድርጅት ዋና ስራ አስኪያጅ ናቸው። በምርጫ ዙሪያ የሚታየውን የግንዛቤ እጥረት ለማስቀረት በሀገሪቱ ለመጀመሪያ ጊዜ ሲቪክ ማህበራት እንዲሳተፉ መመቻቸቱን ጠቅሰዋል። ከቅርብ ጊዜ ጀምሮ የአዲስ የሲቪሉ ማህበረሰብ አዋጅ ተሻሽሎ ሲወጣ በየትኛውም ላይ ያለ ገደብ፣ በሰብአዊ መብትም ላይ፣ በመልካም አስተዳደር ላይ አንዱ ደግሞ ኮር የሆነው የዲሞክራሲ ስራ ምርጫ ስለሆነ ምርጫም ላይ የሀገር ውስጥ የሲቪል ማህበረሰብ መሳተፍ አለባቸው ስለተባለ፣ ዳግም ስንመዘገብ አላማዎቻችን አስተካክለን የተመዘገብ ነው። መመሪያዎችም ሲወጡ መመሪያዎቹም ላይ ግብዓታችን እንደዚህ መሆን አለበት፣ እንደዚህ መሆን አለበት ብለናል። ሲዳማ የህዝብ ውሳኔ ሲደረግም ተሳትፈናል። ምርጫ ቦርድ ማስታወቂያ ወጣ። የምርጫ ትምህርትና የሲቪክ ትምህርት መስጠት የምትፈልጉ እና አላማችሁ ከዚህ ጋር ሊሄድ የሚችል ማህበራት ተብለን አመለከትን። እውነትም ካመለከተው ውስጥ በጣም መቶ እንኳን መቶ እንደዛ አካባቢ ሊሆን የሚችል ሲቪል ሶሳይቲ ተመርጠናል፣ አሟልተናል። ስልጠናም በተከታታይ ወስደናል። ግን ከበጀት ጋር ያለው ጥያቄ ቀስ እያለ ምርጫ ቦርድ በጀት የሚመለከት ነገር በራሳችሁ ነው የሚል ነው። ምርጫ ቦርድ በጀት የለኝም በማለቱ ስራው መቆሙን አቶ ንጋቱ ያስረዳሉ። እኛ ብቻ አይደለንም። በክልል ላይ አምስት ስድስት የሚሆኑ በቅርበት የማውቃቸው ድርጅቶች ያሉ ትምህርት እየሰጡ አይደለም። እኛ አዘጋጅተናል፣ የሚያስተምሩ ዜጎችን አዘጋጅተናል። ስልጠና ይፈልጋሉ፣ አስፈላጊ ግብአት ይዘው እንዳውም ከተማ አካባቢ ያለው ሰው በብዙ መልኩ ለመረጃ ቅርብ ስለሆነ ሪሞት ኤሪያዎችን ነው መርጠን የነበረው ወረዳዎችን ማለት ነው። ገጠር አካባቢ በተለይም ከሴቶች ጋር ከአካል ጉዳተኞች ጋር መብታቸውን ይሄ የአጋጣሚ ነው፣ ጥሩ አጋጣሚ በመፈጠሩ ዲሞክራሲ ደግሞ እነዚህ የተገለሉ ማህበረሰብ መብታቸውን ኤክሰርሳይዝ ማድረግ አለባቸውና በደንብ ትምህርቱን እንሰጣለን ብለን ነው ተዘጋጅተን የነበረው። በዋናነት በበጀት ምክንያት እየሰጠን አይደለም። አሁን ትምህርት እየተሰጠ ባልሆነበት ሁኔታ በዚህ ባንድ ወር ውስጥ ሁሉም መራጭ ተመዝግቦ በአግባቡ ይመዘገባል የሚል እምነት የለንም። አሁንም ግን ተስፋ አልቆረጥ ነው። አሁን ላይ ግን ባለው ሁኔታ ምርጫ ቦርድ ይህንን ማስተካከል አለበት ብዬ አምናለሁ። ከበጀቱ ላይ ቀንሶ ምርጫ ቦርድ ገለልተኛ ኦርጋናይዜሽን ነው ብለን ነው የምናምነው። እስካሁን ያሉትን እንቅስቃሴዎች እንደዚህ ያሳያል። ስለዚህ ፈንድ መስጠት የራሱም ስራ ስለሆነ ማለት ነው። ካልሆነ ግን ሲቪል ሶሳይቲዎች አሉ ብሎ ዝም ባይል እላለሁ። ምክንያቱም አሁን በቅርብ ቀን እያስተማራችሁ ነው የሚል ጥያቄ ጠይቀውናል። እኛ እኮ ፈንድ የለንም፣ ስለዚህ አልተዘጋጀንም። አሁን ላይ በደንብ አድርገው ነግረውናል። ምንም ፈንድ የሚባል እንደው ይሄ ሎካል ዲስፕሌስመንት ፒፕል የሚባሉ አሉ። በአካባቢ ተፈናቅለው ካምፕ ያሉ ለእነሱና በጣም ሪሞት የሆነ አካባቢ ኮል እናወጣ እንችላለን መቼ ነው ነው? አሁን እነሱም ቢሆን አሁን ነው ካርድ መውሰድ ያለባቸው አሁን ነው። አቶ ስጦታው ደምሴ በሰሜን ሸዋ ዞን በአራት ወረዳዎች ለመስራት በምርጫ ቦርድ ከተመዘገበው ፋና አዲስ ትውልድ ኢትዮጵያ ሲቪክ ሶሳይቲ ባልደረቦች አንዱ ናቸው። እርሳቸውም ታዲያ ተመሳሳይ ችግር እንዳለ ይመሰክራሉ። አቶ ስጦታው አክለውም የበጀትን ችግር ለመፍታት ሌሎች መንግስታዊ የሆኑ ድርጅቶችን መሳተፍ እንዳለባቸው እምነታቸውን ገልጸዋል። አንዳንድ ስራዎችን እየሰራን ነው ያለ ነው። ለምሳሌ ጓደኛሽ ሞቢላይዝ ማድረግ አካባቢ ያሉትን ስታፎችን፣ የክበባት ልጆችን፣ አጠገባችን ያሉትን ልጆች በተለይ ደብረ ብርሃን ላይ ያሉትን በግል የምንሰራውንም፣ ይሄ አንድ ለአንድ የሚባለው እንቅስቀሳ እየሰራን ነው ያለ ነው። ግን አንድ ለአንድ ቅስቀሳ ብቻ ተሰርቶ ብዙ ሰው ተመዝግቦ የሚቀጥለው ሀገራዊ ምርጫ ላይ ይሳተፋል ማለት አይደለም። ስለዚህ ያንን ለመስራት ሌሎች ወረዳዎችም ላይ መንቀሳቀስ ስላለብን አንዱ ትልቁ ማነቆ የሆነብን እንዲሄት ጉዳይ ነው። ብዙ ድርጅቶች አሉ። ምርጫ ላይ ኢትዮጵያን ድጋፍ እናደርግላታለን ብለው እያወሩ ያሉ ድርጅቶች እንግዲህ ሁሉንም ፌር በሆነ መንገድ ማዳረስ አለባቸው የሚል አመለካከት አለ። የምርጫ ቦርድ ኃላፊነት ብቻ አይደለም የመንግስትም ኃላፊነት ብቻ አይደለም። ፕራይቬት ካምፓኒዎችም ትላልቅ ኢንዱስትሪዎችም ኢትዮጵያን የሚፈልጓት ከሆነ እና ወደፊት ኢትዮጵያ ስትኖር ነው ሰርተን መኖር የምንችለው የሚል ከሆነ ምርጫ ቦርድንም ማገዝ አለባቸው። መንግስትንም ድጋፍ ማድረግ መቻል አለባቸው። በጉዳዩ ዙሪያ ከብሔራዊ ምርጫ ቦርድ ማብራሪያ ለማግኘት የአሜሪካ ድምጽ ያደረገው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር